ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እዚህ ጋር መታወቅ የሚገባው አሁን የምንሰጠው እርዳታ ዓለም አቀፍ ደረጃውን ይጠበቃል ያማል ለአንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው። አቶ ምትኩ ካሳ የድርቁን ምላሽ በበላይነት የሚመራው የብሔራዊ የአደጋ መከላከያና ዝግጁነት ኮሚቴ ጸሐፊ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ከዓለም ዜና መካከል የሮማው ርዕሰ ሊቀነ ጳጳሳት አባ ፍራንሲስ በናይሮቢ ዩኒቨርሲቲ የቅዳሴ ስርዓት መሩ። የቦኮ ሃራም ነውጠኞች 15 ሰዎች መግደላቸው ተዘገበ። በአፍሪካ አህጉር በአካለ ዕድሜ የሚዳሩ ወጣቶች ቁጥር አሳሳቢ ደረጃ ላይ መሆኑ ተገለጠ የሚሉ ይገኙባቸዋል። ሌሎች በርከት ያሉ ቅንብሮችና ዘገባዎችም ይዘናል። ጤና አስጠለን እንደምናመሻችው ክቡራትና ክቡራን አድማጮቻችን ሐሙስ ህዳር 16 2008 ዓ.ም በአውሮፓውያኑ የቀን ቀመር ደግሞ ህዳር 26 2015። የህዳር ወር በገባ አራተኛው ሐሙስ ዛሬ፣ በዚህ በዩናይትድ ስቴትስ ቤተሰቦች ተሰባስበው የህይወትን ትሩፋት ጸጋና በረከቶች በማወደስ የሚያከብሩበት የምስጋና ቀን ነው። ስለ በዓሉ የተሰናዱ ልዩ ዝግጅቶችም ይዘናል። የምናስተናግዳችሁ አዲሱ አበበና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ አውድር የስሪገስ ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ኬንያ ውስጥ ዛሬ የአገሪቱ ፕሬዝዳንት የሚገኙባቸው በአስር 10 ሺዎች የሚቆጠሩ ሰዎች የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የሚመሩትን ቅዳሴ ለመስማት በናይሮቢ ዩኒቨርሲቲ ተሰብስበዋል። ቅዳሴው የተደረገው ክፍት ቦታ ላይ ሲሆን ዶፍ ዝናብ እንደወረደበት በናይሮቢ የአሜሪካ ድምፅ ዘጋቢ ጂል ክሬግ ከቦታው በላከችው ዘገባ ገልጻልናለች። አዳነች ፍሳዬ ታቀርበዋለች። ዘገባው እንደደረሰ እናቀርባለን። ወደሚቀጥለው ዜና እናልፋለን አሉለን። የቦኮ ሀራም ነውጠኞች ደቡባዊ ኒጀር ድንበር ላይ ባለችው ዲፋ አካባቢ በምትገኝ መንደር ውስጥ ጥቃት ከፍተው አስራ አምስት ሰዎችን መግደላቸውን ሁለት የደህንነት አባላት አስታወቁ። አማጽያኑ ጎጎን ወደ ተባለችው መንደር በእግራቸው ገብተው ሲያበቁ ያለምንም ልዩነት ሕዝብ ላይ የሩምታ ተኩስ መክፈታቸውን ምንጮቹ አመልክተው የኒጀር ወታደሮችም እንዳባረሯቸው ገልጠዋል ሰሜን ምስራቅ ናይጄሪያ ውስጥ ካለው የነውጠኛ ቡድን ይዞታ የጥቂት ኪሎ ሜትሮች ርቀት ብቻ ያላት የኒጀሯ ዲፋ ክልል በዚህ ዓመት ተደጋጋሚ ያ አማጺያኑ ጥቃት ደርሶባታል። የማዕከላዊ አፍሪካ መሪዎች ትናንት ረቡ ባካሄዱት ስብሰባ የናይጀሪያው አክራሪ አማጺ ቡድን የቦኮ ሀራምን ጥቃት ለመከላከል ይረዳት ዘንድ የሰማኒያ ቢሊዮን ዶላር እርዳታ ለመስጠትም ተስማምተዋል ከቻድ፣ ከኒጀር፣ ከቤኒን፣ ከናይጀሪያ እና ከአሜሪካ የተውጣጡ ካሜሩን የተወጣጡ ስምንት ሺ ሰባት መቶ ጠንካራ ወታደሮች ያሉት የክልሉ ግብረ ኃይል መኖሩ ይታወቃል። ይሁንና በአማጺው ቡድን ላይ የጋራ ጥቃት ለመጀመር ገና ስምምነት ላይ አልተደረሰም። አድማጮች፣ የሮማውን ካቶሊካዊ ቤተክርስቲያን ሊቀጳጳስ የናይሮቢ ጉብኝት በተመለከተ የተጠናቀረው ዘገባ ደርሶናል። እነሆ። የናይሮቢ ሰማይ ዳመናማ ሆኖ ከባድ ዝናብ ቢጥልም ኬንያውያን ዛሬ ማለዳ በናይሮቢ ዩኒቨርሲቲ የስፖርት ሜዳ ላይ የተደረገውን ቅዳሴ ለመስማት ጎርፈዋል። አንዳንዶቹ ቦታ ለማግኘት ሲሉ ከሌሊቱ ዘጠኝ ሰዓት ላይ በቦታው እንደተሰለፉ ተናግረዋል። ዋው ግሩም ነው። ይህን ነው ስንጠብቅ የነበረው። እዚህ ለመገኘት በመቻሌ ደስተኛ ነኝ። ተባርከን እንውላለን። አንድ ሌላ ኬንያዊ ደግሞ ሟቹ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ እንደ አውሮፓ አቆጣጠር በ1995 ዓ ም ከ20 ዓመታት በፊት ማለት ነው ኬንያን በጎበኙበት ወቅት እሳቸውና ባለቤታቸው በዩኒቨርሲቲው ግቢ የተደረገውን ቅዳሴ ለመስማት ሲሉ ከሌሊቱ ስምንት ሰዓት ላይ እንደተነሱ ተናግረዋል። ርሰ ሊቃነ ጳጳሳት ፍራንስስ በቅዳሴው ወቅት ባደረጉት ስብከት የኬንያ ህብረተሰብ ለእውቀትና ለአሮጋውያን ባለው ጽኑ አክብሮት እንዲሁም ለልጆች ባለው ፍቅር ላይ የተመሰረተ ነው ብለዋል። በእግዚአብሔር ቃል ላይ ያለን እምነት ለነሱና ለህብረተሰቡ ጥቅም ስንል ቤተሰቦች በህብረተሰቡ ላይ ያላቸውን ተልእኮ እንድንረዳ ልጆችንም ደግሞ ለዓለማችን ጸጋ አድርገን እንድንቀበል ሁላችንም ወንድማማችና እህትማማች በመሆናችን የእያንዳንዳቸው ሴቶችና ወንዶች ክብር እንዲጠበቅ ጥሪ ያደርጋል። ርዕሰ ሊቃነ ጳጳሳቱ ቅዳሴ ያደረጉት በዩኒቨርስቲው ግቢ በመሆኑ በቀጥታ ለወጣቱ ትውልድ ትኩረት ሰጠው ነው የተናገሩት። ታላቁ የአፍሪካ ባህል፣ ብልሁና ሐቀኛው የእግዚአብሔር ቃል፣ የወጣቶቻችሁ እምነትና ራእይ ፍትሐዊ አካታችና ለሰብአዊ ክብር ቦታ የሚሰጠውን ኅብረተሰብ በማነጽ ተግባር ይምራችው ርዕሰ ሊቃን ጳጳሳት ፍራንስስ ነገ ወደ ኡጋንዳ ይጓዛሉ። በመጪው ውህድ ደግሞ ወደ ማዕከላዊ አፍሪቃ ሪፑብሊክ ያመራሉ። በአፍሪቃ አህጉር ካለ ዕድሜ የሚዳሩ ወጣቶች ቁጥር አሳሳቢ ደረጃ ላይ ያለ መሆኑን አዲስ የወጡ አሃዞች አመለከቱ። ይህንኑ ምክንያት በማድረግም ይህ ችግር የሚገታበትን መንገድ ለመፈለግ ኤክስፐርቶች ዛምቢያ ውስጥ ተሰብስበዋል። ያለ ዕድሜ መዳር ወይም መዳር በብዙ አፍሪካ ሀገሮች በህግ የተከለከለ ነው። ይሁን እንጂ ህጎቹን በተግባር ማስተርጎሙ ላይ ድክመት አለ። ልጃገረዶችና አዋቂ ሴቶች የሚታዩበት ጊዜው ያለፈበት አመለካከት አሁንም ቢሆን በብዛት አለመቀየሩን ኤክስፐርቶች ይናገራሉ። የአሜሪካ ድምጿ አኔታ ፖል ከጆሃንስበርግ ያጠናቀረችውን ዘገባ ቆንጅታየ ታቀርባለች። የአፍሪካ ህዝብ ብዛት በሚቀጥሉት ሰላሳ አምስት አመታት ውስጥ በእጥፍ እንደሚጨምር ይጠበቃል። ይህ አካሄድ ከቀጠለም ካልእድሜ የሚዳሩት ሴቶች ልጆች ቁጥርም በእጥፍ ጨምሮ 310 ሚሊዮን ይደርሳል ተብሏል። የተባበሩት መንግስታት የህጻናት መርጃ ድርጅት ያወጣው አዲስ ሪፖርት ታዲያ ሁኔታዎች ካልተቀየሩ በስተቀር እንደ ኤሮፓውያን አቆጣጠር 2050 ዓ ም ላይ ስንደርስ በዓለም ላይ ካለ እድሜ ከሚዳሩ ሴቶች ልጆች ውስጥ ግማሽ የሚሆኑት የአፍሪካ ልጆች እንደሚሆኑ ነው የሚያስገነዝበው። በዚህ ሳምንት ታዲያ የአፍሪካ ህብረት ያለ እድሜ መዳርን ለማስወገድ ስለሚቻልበት መንገድ የሚወያይ ጉባኤ ዛምቢያ ውስጥ እያካሄደ ነው። ጉባኤው በመላ አህጉሪቱ ከ18 ዓመት በታች የሆኑ ልጆች እንዳይዳሩ ተደንግጎ ተግባራዊ እንዲሆን ቃል የሚገባበት ይሆናል ተብሏል። የህብረቱ ሊቀመንበር እንኮሳዛና ላሚኒ ዙማ አንዱ ችግር ሴቶችና ልጃገረዶች ላይ ህብረተሰብ ያለው አመለካከት ነው ብለዋል። ኤክስፐርቶችም ድህነትና የትምህርት ዕድል አለመዳረስ አስተዋጽኦ እንደሚያደርጉ ይጠቁማሉ። የዩኒሴፍ የህጻናት ደህንነት ጥበቃ ተባባሪ ስራ አስኪያጅ የሆኑት ኮርኔሊየስ ዊሊያምስ ያለዕድሜ መዳር የልጆቹን ህይወት አደጋ ላይ ሊጥልም እንደሚችል ይናገራሉ። ካለዕድሜያቸው የሚዳሩ ልጃገረዶች ትምህርታቸውን የመጨረስ ዕድላቸው የመነመነ ነው። ለጥቃት ሰለባነትና በልጅነት ለመፀነስ ይጋለጣሉ። ሕፃኑም ሞቶ ሊወለድ የሚችልበት አደጋ ከፍተኛ ነው። ሴቶች ልጆች ካለ ዕድሜ እንዳይዳሩ ለመከላከል ከማናቸውም አዋጭ የሆነው መንገድ ለልጃገረዶች የትምህርት ዕድል ማዳረስ መሆኑን የእርሳቸውን የሕፃናት መርጃ ድርጅት የመሰሉ ተቋማት ያምኑበታል። ያ የሆነ እንደሆን ህብረተሰብ ስለ ሴቶች ልጆች ያለው አስተያየት ሊቀየር ይችላልና። የቻይና መንግስት ጅቡቲ ውስጥ ወታደራዊ ጦር ሰፈር ለማቋቋም ከመንግስታቸው ጋር እየተነጋገረ መሆኑን ፕሬዚዳንቱ እስማኤል ኦማር ጉሌ አስታወቁ። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሆንግ ሊ እንዳስታወቁት ጦር ሰፈሩ ለሎጂስቲክ አገልግሎትና ለሰላም ጥበቃ የሚሰማሩ የባህር ኃይል መርከቦች ነዳጅ ሲሞሉ የሚገለገሉበት እንዲሁም ሰላም አስከባሪ ወታደሮች ለምግብና ለሰብአዊ እርዳታ አቅርቦት የሚጠቀሙበት ይሆናል ብለዋል። ጅቡቲ ውስጥ የዩናይትድ ስቴትስና ፈረንሳይ ቀደም ሲል ወታደራዊ ጦር ሰፈሮች እንዳሏቸውም ይታወቃል። ቀድሞ የፈረንሳይ ቅኝ ግዛት የነበረችው ጅቡቲ ወደቧ ከቅርብ ጊዜ ወዲህ ቻይናን ጨምሮ ለውጭ ሀገር ባህር ኃይሎችም እንደሚያገለግል ይታወቃል። የተባበሩት መንግስታት ድርጅት በአየር ንብረት ላይ በመጪው ሰኞ ፓሪስ ውስጥ ከሚያደርገው ጉባኤ ቀደም ብሎ ፈረንሳይ የደህንነት ጥበቃውን ከፍ ማድረጓ ተሰማ። በዚህ ጉባኤ ወደ 140 ያህል ሰው ያለ መሪዎች እንደሚካፈሉም ታውቋል። የፈረንሳይ አገር ውስጥ ሚኒስትር በርናርድ ቼኒዮው እንደገለጡት የትራፊክ ጥበቃን ለመቆጣጠርና የድንበሮችን ጸጥታ ለማስከበር መንግስት ከ120 በላይ ፖሊሶችንና የጦር ኃይል አባሎችን ያሰማራል። የጸጥታና ደህንነት ጥበቃ ወደ ተጠናከረ ደረጃ ከፍ የማለቱ ጉዳይ ትኩረት ያገኘው እንደ አውሮፓ አቆጣጠር ህዳር 13 ቀን ከደረሰው የአሸባሪዎች ጥቃት ወደዚህ መሆኑ ይታወቃል። አድማጮች፣ ለሰዓቱ ለዜና የተመደበው ክፍለ ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበንን በዓለም ዜና የጀመረው የዛሬ ሐሙስ ህዳር 16 2008 ፕሮግራማችን በ19 በ22 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ዛሬ ዕለቱ በዚህ በዩናይት ስቴትስ ቤተሰቦች ተሰባስበው የህይወትን ትሩፋቶች ጸጋና በረከት በማወደስ የሚያከብሩበት የምስጋና ቀን ነው። ስለ በዓሉ የተሰናዱ ልዩ ዝግጅቶች በሁለተኛው አጋማሽ ይጠብቋችኋል። አሁን በቀጥታ ወደ ዕለቱ አብይ ርዕስ። በድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ኢትዮጵያውያን እየተደረገ ያለው ድጋፍ ዓለም አቀፍ ደረጃውን የጠበቀ ነው ሲሉ ጉዳዩን የሚከታተለው ብሔራዊ ኮሚቴ ጸሐፊ አስታወቁ። የድርቁን ምላሽ በበላይነት የሚመራው የብሔራዊ የአደጋ መከላከያና ዝግጁነት ኮሚቴ ጸሐፊ ምትኩ ካሳ ለአሜሪካ ድምፅ ራዲዮ እንደገለጡት ሊረዱ የሚገባቸውን ወይም ሊረዱ የሚገባቸውን ሰዎች የሚለዩትም በራሳቸው በአርብቶ አደሮቹና በአርሶ አደሮቹ ነው ብለዋል። በኢትዮጵያ በድርቅ ምክንያት የሞተ ሰው የለም ሲሉም የአንዳንድ መገናኛ ብዙሀን ዘጋቢዎችን በድጋሜ አስተባብለዋል። አቶ ምትኩካሳን አዲስ አበባ ውስጥ ያነጋገረው እስክንድር ፍሬው ነው። ዘገባውን ነው። በበልግ ዝናብ መጥፋትና ኤልኒኖ ባስከተለው የክረምቱ ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 8.2 ሚሊዮን ደርሷል። ለዚሁ ድርቅና ላስከተላቸው ችግሮች ምላሽ ለመስጠት የብሔራዊ የአደጋ መከላከልና ዝግጁነት ኮሚቴ መቋቋሙ ይታወሳል። ይህንኑ ኮሚቴ በጸሐፊነት የሚመሩትና የዕለት ተዕለት ተግባራትን የሚከታተሉት አቶ ምትኩካሳ ዛሬ ከቪኦኤ ጋር ቃለ ምልልስ አድርገዋል። በግብርና ሚኒስቴር የአደጋ መከላከልና ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ ሆነው ያገለገሉት፣ እንደዚሁም የአስቸኳይ ጊዜ የምግብ እርዳታ እንቅስቃሴን በመምራት የሚታወቁት አቶ ምትኩ በዚህ ዓመት እየተሰራ ያለው ስራም የተሳካ መሆኑን የሚናገሩት፣ በአንዳንድ አካባቢዎች በድርቅ ለተጎዱ ወገኖች የሚደረገው እርዳታ በጊዜው ያልደረሰና በመጠንም ያነሰ ስለመሆኑ የሚሰጡ አስተያየቶችንም አልተቀበሉም። እዚህ ጋር መታወቅ የሚገባው አሁን የምንሰጠው እርዳታ ዓለም አቀፍ ደረጃ ይጠበቃል። ያ ማለት ለአንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው። ያ ማለት በእያንዳንዱ በነፍሶ ከፍ 15 ኪሎ ግራም ስንዴ 1.5 ኪሎ ግራም ጥራጥሬ፣ ግማሽ ሊትር 45 ኪሎ ግራም ዘይትና እድሜያቸው ከአምስት ዓመት በታች ለሆኑት እና ለነፍሰ ጡርና ለሚያጠቡ እናቶች በነሶ ከፍ 45 ኪሎግራም ግራም አልሚ ምግብ ነው የሚሰጠው። ይሄ ማለት ቅድም ያልኩትን ካሎሪ የሚያሟላ ነው። ለዚህ ይሄ ለእያንዳንዱ ሲሰጥ በዚያ አግባብ ነው የሚሰጠው። አንድ አለ። ሁለተኛ ሲሰጥ በወር ነው የሚሰጠው። አንድ ስለዚህ እንደዚህ አይነት ችግሮችን ለማስወገድ ምንድን ያደረግ ነው? ለምሳሌ እርዳታ ስናሰራጭ እንደ ምሳሌ እንውሰድና አምስተኛ ዙር እርዳታ የሰጠንበት ወረዳ፣ ለአምስተኛ ወር ማለት ነው። አምስተኛ ወር እርዳታ የሰጠንበት ወረዳ ቀጥሎ የስድስተኛ ዙር ሲሰጠው መጀመሪያ እሱን ነው የምናስቀድመው። ለምን? ወር ይሞለዋል። ምክንያቱ መቋረጥ የለበትም በዛ አግባብ ነው የምንሰጠው። እርዳታ እንዲሰጠን ስንጠይቅ ከብቶቻችንን ሸጠን እስክንጨርስ ይጠብቁናል በሚል ድርቁ ባጠቃቸው አካባቢዎች ከሚኖሩ አንዳንድ አርሶ አደሮችና አርብቶ አደሮች ለሚሰነዘሩ አስተያየቶችም አቶ ምትኩ ምላሽ ሰጥተዋል። ከዚህ አንጻር እርዳታ የሚገባቸው ሰዎች የሚለዩት በራሳቸው በአርሶ አደሮቹ እና በአርብቶ አደሮቹ መሆኑን ያስታወሱት ቅድሚያ የሚሰጠው ችግሩ ለባሰባቸው ሰዎች መሆኑን ያመለከቱት አቶ ምትኩ ሌሎች ደግሞ በቀጣይነት በሚወጣው ሰነድ ሊካተቱ እንደሚችሉም ጠቁመዋል። ትኩረታቸው የሰውን ሕይወት መታደግ መሆኑን በመግለጽም ጥሪታቸውን አሟጠው እስኪጨርሱ ግን አንጠበቀም ብለዋል። እርዳታ ውስጥ የገቡ አካባቢዎች ይቅንና ለምሳሌ በአሴስመንቱ በግምገማ ወቅት ያልታቀፉ ወረዳዎች ይኖራሉ መረዳቸው ያ ማለት ምንድነው? ግምገማ በተካሄደበት ሰዓት ጥሩ ሁኔታ ላይ የነበሩ ነገር ግን ግምገማው ከተደረገ በኋላ በአንድም ሆነ በሌላ ምክንያት ችግር ላይ የወደቁ ወረዳዎች ካሉ ግምገማ ውስጥ አልተካተቱም ተብሎ አይታለፉም። ትልቁ ነገር የዜጎችን ሕይወት መታደግም ያ ስላለ እነሱ እናስገባለን። በተመሳሳይ መንገድ ሁን አንድ ከብት ሁለት ከብት ስላለው አትረዳም አይባልም። ሽቀው እንዲጨርስም አይመከርም። የተወሰኑትን ሽጦ የተወሰኑትን ግን መኖ የቀረበለት ይዞ እንዲቆይ ይፈልጋል። ምክንያቱ ዝናብ በሚዘንብበት ሰዓት እነሱን ይዞ ነው ተኪ መተዳደሪያውን ማቆየት የሚችለው በዘላቂነት መጠቀም የሚችለ ስላለ ገዥው ምንድነው አሁን እላ ያለው አካል አይደለም። የክልን ያዝ የክልን አትያዝ የሚለው እታች ያለው መዋቅር ራሱ የአርሶ አደሩ መዋቅር የአርብቶ አደሩ መዋቅር ነው። በድርቁ ምክንያት ለከፋ ረሀብ እየተጋለጡ የሰው ህይወትም የሚያልፍባቸው አካባቢዎች መኖራቸውን የሚጠቁመውን ዘገባም አስተባብለዋል። የብሪታንያ ማሰራጫ ኮርፖሬሽን ቢቢሲ በቅርቡ እንዳለው በአንዳንድ አካባቢዎች በየቀኑ ሁለት ህጻናት በረሃብ ይሞታሉ። አቶ ምትኩ ግን እስካሁን በኢትዮጵያ በድርቅ ምክንያት የሞተ ሰው የለም ብለዋል። ቢቢሲ ያወጣ የተባለውን ምስል ከአንድም ሶስት አይቻል። ስለዚህ ምናልባት ምስሉ ላይ ተን እንደሆነ እንኳን ሰዎች በረሃብ ሊሞቱ ይቅርና የራ ምልክትም አይታይባቸው ምክንያቱም የስነ ምግብ ችግር እኔ እስከ ማቆ ድረስ ከትንሽ ህፃን ነው የሚጀምረው። ትንሽ ህፃን ነው የሚቆዳው ከትንሽ ጀምሮ ላይ ነው የሚሄደው። ስለዚህ እናትየው ተሸክማለችውን ስናይ ሙሉ ሰውነት ያለው ህፃን፣ አብሮ ያሉትን ታላቅ ወንድሞችንም ስናይ ሙሉ ሰውነት ያላቸው ናቸው። አብሮ ያሉትም ሰዎች ስናይ ሙሉ ሰውነት ያላቸው ሰዎች ናቸው። ሰው በራም ምክንያት ሞቷል። ያማት ምንድን ነው? አሁን በቀን ሁለት ሰው ሞቷል ከተባለ፣ ህጻናት ሞቷል ከተባለ እርዳታ ማሳያ ከጀመረው ጊዜ ጀምሮ አስሩ አካባቢ ነው የሚሆነው። ስድስት መቶ ህጻናት ሞተዋል ማለት ነው በዛ አካባቢ ብቻ። ይህ ከእውነት የራቀ ነው ነው ዘገባው። ከድርቅ ጋር ተያይዞ ምንም የሞተ ሰው የለም። ያንን ደግመን ደጋግመን እስከ አካባቢ ድረስ በመሄድ ቼክ ተደርጓል። ቀደም ብሎ እንዳልነበር እርግጠኛ ነን። እና ቀደም ብዬ እንዳልኩት ምንም የሞተ ሰው የለንም። ምክንያቱም መንግስት በአግባቡ በሚፈለገው ወቅትና በሚፈለገው መጠን እርዳታ እያቀረበ ስላለ። የብሔራዊ የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ ከሆኑት ከአቶ ምትኩ ካሳ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ቀን ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ የሚቀጥለው ዘገባ ከመሄዳችን በፊት አድማጮች፣ አሁን ስቱዲዮ ተገባን የደረሰን አንድ ዜና አለ። በአንዳንድ የምዕራብ ኦሮሚያ ከተሞች ካለፈው ሐሙስ ጀምሮ ልዩ ልዩ ጥያቄዎች ላይ ያጠነጠኑ ህዝባዊ ሰልፎች እንደሚካሄዱ ታውቋል። ሰልፎቹ በምዕራብ ሸዋምቦ በጊንጪ በምዕራብ ወለጋ ደግሞ በጃርሶ ወረዳና በመንዲ እንደሆነም ታውቋል። ሰልፉ የተደራጀው በማኅበራዊ መገናኛ ብዙሀን እንደሆነና በተማሪዎች እንደሚመራ የገለጡልን የጃርሶ ወረዳ ነዋሪ በዛሬው ሰልፍ ነጋዴዎች፣ ገበሬዎችና የመንግሥት ሠራተኞች ተካፍለዋል ብለዋል። የህዝቡ ጥያቄ ምን እንደሆነ ሲመልሱም የሚከተለውን ዘርዝረዋል ጥያቄው አንደኛው ማስተር ፕላን ጉዳይ ነው ሁለተኛ ደግሞ ግብር ምናምን ስለሆነ ጨመርበት ጊዜም ነው ብዙ ነው ያለ እኮ እዛ ላይ ሶስተኛ ደግሞ የኦሮምኛ ቋንቋ የፌዴራል ቋንቋ ይሁን አራተኛ ሚግ ኦፍ ኢኒ ኦፍ ብልቹ የራስ አስተዳደር አዎ ኦሮሞን ኦፍ ኢኒ ኦፍ አብልቹ ገኝ አዎ እንደዚህ አምስት ነጥቦች እናውቅ ዛሬው የነበር ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ከጃርሶ ወረዳ ያነጋገሩን የዛሬው ሰልፍ ሰላማዊ ነበር ብለዋል። የኦሮሚያ ፖሊሶችም በእርጋታ ሰልፉን ይከታተሉ እንደነበርና ማምሻው ላይ አስር የሚሆኑ የፌዴራል ፖሊሶች ደርሰው ሰልፉን በእምባ አስመጪ ጋዝ እንደበተኑ ገልጠውልናል። በሌላው የምዕራብ ወለጋ ከተማ በመንዲ ትናንት ረቡዕ በተካሄደ ሰልፍ ሶስት ሰዎች በጸጥታ አስከባሪዎች ድብደባ ተጎድተው ነጆ ሆስፒታል ሕክምና እየተደረገላቸው መሆኑን እንዲሁ ከጃርሶ ወረዳ ያነጋገርናቸው የሰልፉ ተካፋይ ገልጠውልናል። የክልሉን ፖሊስ ኮማንደር ሶሎሞን ታደሰን ለማነጋገር ያደረግነው ጥረት አልተሳካም። በግንጭና በአምቦ ስለተካሄዱ የተቃውሞ ሰልፎች ወደፊት ዝርዝሩን አጣርተን ለማቅረብ እንሞክራለን። አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀመራል ስሜን ልንገራችሁ ስሜን ልንገራችሁ ስሜ ማነው ኦልሴና ገረ በጃጂ ጋሪት ሓድሽ ታክሲ ጋቢና ቪኦኤ ጋቢና ቪኦኤ ጋቢና ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት ህዳር 27 ቀን አስታውሱ። ከምሽቱ አንድ ሰዓት ተኩል እስከ 2 ሰዓት ድረስ በአጭር ሞገድ በ6080 ና በ15580 ታገኙናላችሁ። የአዲሱ ትውልድ ድምፅ ህዳር 27 ቀን ጀምሮ አድማጮች ዘገባዎቻችን ይቀጥላሉ። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር በእስክንድር ዘገባ። የህዝብ ተወካዮች ምክር ቤት አፈጉባኤ አቶ አባዱላ ገምዳ የመገናኛ ብዙኃን በሚፈለገው ደረጃ መረጃ እንዲሰበስቡ የአስፈጻሚው ክፍል ስር የሰደደ ምስጢራዊነት መሰበር እንደሚኖርበት ገለጡ ይላል። የመረጃ ነጻነት የዜጎች ሰብዓዊና ዲሞክራሲያዊ መብቶች መረጋገጥና ሌሎች መብቶችን መከበር ማሳያ እንደሆነ የጠቀሙበትን ዘገባ መለስካቸው አምሃ ይዞ ቀርበዋል። ትናንት በሂልተን ሆቴል የመረጃ ነጻነት ህግ አፈጻጸምና ተግዳሮቶቹ በሚል ርዕስ ዙሪያ የተዘጋጀ የውይይት መድረክን ለመክፈት የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አበዱላ ገመዳ ባደረጉት ንግግር ትኩረት የሰጡት የመረጃ ነጻነት ለመልካም አስተዳደር ግንባታ ያለውን ጥቅም ይመስላል። በእሳቸው አገላለጽ መረጃ የማግኘት መብት የግልጽነትንና የተጠያቂነት መርሆች የሚያጎለበትና የሕዝብ ተሳትፎንና የስልጣን ባለቤትነትን የሚያረጋግጥ ከመሆኑም በላይ መልካም አስተዳደርን የማጠናከር ዓላማ ስላለው ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው ለማለት ይቻላል ብለዋል። ቀጥለውም መንግስት በሁለተኛው የእድገትና ትራንስፎርሜሽን እቅዱ ዘመን በዋነኝነት ከያዛቸው አጀንዳዎች አንዱ ይኸው የመልካም አስተዳደር ጉዳይ እንደሆነም ገልጸዋል። ይህንን አጀንዳ ተግባራዊ ለማድረግ ግን በመረጃ የታጠቀ የነቃና ለመብቱ ተሟጋች የሆነ ዜጋ ማፍራት ግዴታ መሆኑንም ያስገነዝባሉ። የመገናኛ ብዙሀን በዚህ ረገድ ያላቸውን ከፍተኛ ሚና እውቅና የሰጡት አፈጉባኤ አበዱላ ገመዳ በዚህ ረገድ መገናኛ ብዙሀን የበኩላቸውን አስተዋጽኦ እንዳያደርጉ የመንግስት አስፈጻሚ አካላት ዋናው እንቅፋት መሆናቸውን ለመናገርም የመጀመሪያው የሀገሪቱ ትልቁ ባለስልጣን ሆነዋል። የመረጃ ምንጭ በመሆን በመንግስትና በሕዝብ መካከል እንደ ድልድይ የሚያገለግሉ የመገናኛ ብዙሀን ተቋማትን በዚህ ረገድ የሚጫወቱት ሚና ከፍተኛ ነው። ይሁን እንጂ የመገናኛ ብዙሀን በሚፈለገው ደረጃ መረጃ ሰብስበው ለህብረተሰቡ ማሰራጨት ብልሹ አሰራሮችና ሙስናን እንዳይታገሉ የአስፈጻሚ አካላት የቆየና ስር የሰደደ የምስጢራዊነት ባህል መሰበር ይኖርበታል። አፈ ጉባኤ አባዱላ መረጃ የማግኘት ነጻነት ተግባራዊ ቢሆን መልካም አስተዳደርን መገንባት ብቻ ሳይሆን መብቱ የዴሞክራሲያዊ ስርዓትን ለመገንባትም ወሳኝ ሚና እንዳለው አስገንዝበዋል። አሁን ባለንበት ክፍለ ዘመን መረጃ የዲሞክራሲ ኦክሲጂን ነው የሚል ስያሜ ተሰጥቶታል። ምክንያቱም የመረጃ ነጻነት ለዜጎች ሰብአዊ እና ዲሞክራሲያዊ መብቶች መረጋገጥና መጎልበት፣ ግልጽነትና ተጠያቂነት ያለበት የመንግስት አሰራር ለመፍጠር የምርመራ ጋዜጠኝነትን ለማበረታታት ሙስናን እና ክራይ ሰብሳቢነትን ለመታገል ወዘት አስፈላጊ በመሆኑ ነው። በዚህ መልኩ የመረጃ ነጻነትን በስራ ላይ መዋል ማለት ሕገ መንግስታችንን የመተግበር አንዱ አካል መሆኑ ሊታወቅ ይገባል። ይህን የውይይት መድረክ ካዘጋጁት መካከል የኢትዮጵያ የሕዝብ እንባ ጠባቂ ተቋም አንዱ ነው። ተቋሙ የመረጃ ነጻነት አዋጅን አፈጻጸም እንዲከታተል ሙሉ ኃላፊነት በአዋጅ ተሰጥቶታል። የተቋሙ ዋና እንባ ጠባቂ ወይዘሮ ፎዚያ አሚንም መረጃ የማግኘትና የማሰራጨት መብት ለመገናኛ ብዙሀን ባለሙያዎች የተሟላ ለመሆኑ ምን ያህል እንቅፋት እንደሆነባቸው ተናግረዋል። መረጃ የመጠየቅ የማግኘትና የማሰራጨት መብት ከዜጎች ባለፈ ለመገናኛ ብዙሀን ተቋማት ወሳኝ ቢሆንም የመረጃ እጥረት ለዘርፉ ባለሙያዎች ከባድ ፈተናና ተግዳሮት ሆኖ ቆይቷል። በዕለቱ ከባለሥልጣናት ንግግር ሌላም ሁለት የአዲስ አበባ ዩኒቨርሲቲ መምህራን በዚሁ ጭብጥ ዙሪያ ያደረጓቸውን ጥናቶች ውጤት በአጭሩ አቅርበዋል። ዶክተር ደረጀ ዘለቀ የጥናት ውጤታቸው የሚያሳያቸውን መሠረት አድርገው ጥሩ ሕግ ቢኖርም መረጃ የማግኘት አዋጁ በብዙ መልኩ ተፈጻሚ አልሆነም ብለዋል። ባለሥልጣናት መረጃ የመስጠት ግዴታ እንዳለባቸውም ገልጸዋል። ሌላው የጥናት ጽሁፍ አቅራቢ ዶክተር ነገሪ ለንጮ ደግሞ ይህን ብለው ነበረ። ሚኒስቴሮች ጭምር መረጃን ለመስጠት ፈቃደኝነታቸው እንደሚጠበቀው አለመሆኑን ነው የሚገልጸው። አንዳንድ ጋዜጠኞች እንደገለጹት በሚዲያ ተቋማት ውስጥ የኢህአዴግ የገዢው ፓርቲ ያስተላለፈውን እንኳን እንዲተላለፍለት የምፈልገውን እንኳን መንግስትን ይጎዳል ብሎ ከኢህአዴግ በላይ እንደ ኢህአዴግ የሚያስቡ እንዳሉ ይገልጻሉ። ዶክተር ነገሪ መፍትሄ ያሉትንም ሀሳብ ሰንዝረዋል። መፍትሄው ደግሞ ችግሩ ያለባቸው የመንግስት ህዝብ ግንኙነት ኃላፊዎችና በአጠቃላይ ደግሞ መንግስት ኦነስት ሆኖ ይሄንን ችግር ለማፍታት ለመፍታት ጥረት ማድረግ ያስፈልጋል። ነገር ግን በተቻለ መጠን የሚዲያ ተቋማት ኢንቨስቲጌቲቭ ጆርናሊዝም እንዲስፋፋ ጥረት ማድረግ ነው። የመገናኛ ብዙሀንና የመረጃ ነጻነት አዋጅ ከወጣ ዓመታት ተቆጥረዋል። በአዋጁ አፈጻጸም የሚያጋጥሙ ፈተናዎችን እስከ ዛሬ በይፋ ይናገሩ የነበሩት የግል መገናኛ ብዙሀን ጋዜጠኞችና ተቃዋሚዎች ወይንም አንዳንድ ተችዎች ብቻ እንደነበሩ ይታወሳል። በቅርቡ የገዢው ፓርቲ እና ከፍተኛ የመንግስቱ ባለሥልጣናት በአገሪቱ አለ ስለተባለው የመልካም አስተዳደር ችግር ያደረጉት ውይይት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ከተላለፈ ወዲህ ለወትሮው በአደባባይ የማይነሱ የመንግሥት የአስተዳደር ችግሮች እየተነሱ ይገኛሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በቅርቡ የመርማሪ ጋዜጠኝነት መበረታታት አለበት ሲሉ ተደምጠው ነበረ። ይህ ሂደት ወዴት እንደሚያመራ እየተከታተል ልናቀርብ እንሞክራለን። የትናንትናውን መድረክ ያዘጋጁት የህዝብ እንባ ጠባቂ ተቋምና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ናቸው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች እዚያው አዲስ አበባ ከመለስካቸው ጋር እንቆያለን። የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ በአገሪቱ እየተስፋፋ ካለው ከፍተኛ ትምህርት የሚገኘው ጠቀሜታ ስለሚያድግበት ብልሃት ትኩረት ሰጥቶ እንደሚወያይ ተገልጧል። የከፍተኛ ትምህርት ጥራት ለማሻሻል እና በምርምር ላይ ያተኮሩ ዩኒቨርስቲዎች የሚቋቋሙበት ወይንም የሚጠናከሩበት ረገድ ጉባኤው የፖሊሲ ሀሳብ ለመንግስት እንደሚያቀርብ ተገልጧል። እንዳልኩት መለስካቸው ነው ይህንን የሚላከልን የኢትዮጵያ ከፍተኛ ትምህርትና ምርምርን ወደ ላቀ ደረጃ ማሳደግ በሚል መሪ ቃል ዛሬ የኢትዮጵያ ሳይንስ አካደሚ ሁለተኛውን የሳይንስ ጉባኤ ከፍቷል። አዲስ አበባ በሚገኘው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጽህፈት ቤት በአፍሪካ አዳራሽ በተከፈተው በዚህ ጉባኤ ላይ ትኩረት ይሰጣቸዋል የተባሉ ጉዳዮች በከፍተኛ ትምህርት አገር ወይም ህብረተሰብ የሚያገኘው ጥቅም የሚያድግባቸው መንገዶች የከፍተኛ ትምህርትን ጥራት እንዴት ማሻሻል እንደሚቻል እና ከልማት ጋር በምን ዘዴ ማቆራኘት እንደሚቻል እንዲሁም በምርምርና እውቀት በማመንጨት ያተኮሩ ከፍተኛ የትምህርት ተቋማትን ማቋቋም ወይንም ማጠናከር የሚሉት እንደሆኑ በአካዳሚው የተሰራጨው የጽሑፍ መረጃ ይናገራል። ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር በበኩላቸው ዛሬ በሀገሪቱ በመስፋፋት ላይ ካለው ከፍተኛ ትምህርት አንጻር የምርምሩና የትምህርት ጥራቱን አለመመጣጠን በመጠቆም የጉባኤውን ዓላማ ያስረዳሉ። እንደሚታወቀው ከፍተኛ ትምህርት ለአንድ ሀገር እድገት በተለይ ደግሞ ለሕብረተሰቡ አጠቃላይ የሆነ ብልጽግናም ሆነ ለውጥ ከፍተኛ ትምህርት ከፍተኛ አስተዋጽኦ አለው። ተጨማሪም ደግሞ ሀገራችን የከፍተኛ ትምህርትን በሰፊው እያስፋፋች ትገኛለች። ነገር ግን ምርምር ያንኑ ያህል ደግሞ እየሰፋም አይደለም። ስለዚህ የከፍተኛ ትምህርት ተቋማት ውስጥ ሊኖሩ የሚገቧቸውን ነገሮች ምርምርም የሚስፋፋበትን መንገድ ለማየትና አስፈላጊ የሆኑ የፖሊሲ ሀሳቦችን ለማመንጨት የተዘጋጀ ጉባኤ ነው። ጉባኤውን በንግግር የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፍተኛ ትምህርት ለኢትዮጵያ እድገትና ለውጥ ግዙፍ አስተዋጽኦ እንዳለው መንግስትም ለዚህ ትልቅ ትኩረት እንደሚሰጠው ገልጸዋል። ይህ ጉባኤም በሀገሪቱ ዛሬ የሚታዩትን ተግዳሮቶች ለመወጣት ጠቃሚ ሀሳቦችን ሊያመነጭ እንደሚችል ጠቁመዋል። ፕሮፌሰር ማስረሻ በተለይ ለቢዮ እንዳብራሩትም የዚህ ጉባኤ ልዩ ትኩረት የሆነውን ጉዳይ በተመለከተ እንዲህ ብለዋል። ከዚህ ጉባኤ ጋር የተያያዘው የምርምር ዩኒቨርሲቲዎችን እንዴት እንፍጠር የሚለው ነው። ጉባኤው አራት ዘርፎች አሉት። የመጀመሪያው ዩኒቨርሲቲ ተማሪዎች ከትምህርት መስካቸው ውጪ እንዴት ነው የማመዛዘን በሰፊው የማየት እና ሙሉ የመሆን ባህሪያትን ሊጎነጸፉ የሚችሉት? የትምህርት አካባቢዎችስ እንዴት ነው አካደሚክ የምንለውን የትምህርት መስክ የውይይት፣ የክርክር መስኮች እንዴት ነው ሊሆኑ የሚችሉት በሚለው ነው። ከዚህም ሌላ የዩኒቨርሲቲ ተማሪዎችን ክህሎት እንዴት ማሳደግ ይቻላል? ተመራቂዎቹ ፍሬያማ ተቀጣሪዎችም ስራ ፈጣሪዎችና ቀጣሪዎችም የሚሆኑበትን ክሂል ማስጨበጥ እንዴት ይቻላል የሚለውም ጉባኤው የሚነጋገርባቸው ርዕሶች ናቸው ይላሉ ፕሮፌሰር ማስረሻ ፈጠነ። የምርምር ዩኒቨርሲቲዎችን በመፍጠር ረገድ ግን ፕሮፌሰር ማስረሻ ይህን ብለዋል። የምርምር ዩኒቨርሲቲዎች የሚፈጠሩት ደረጃቸው ከፍ ያሉ በምርምር የተካኑ መምህራን ሲኖሩና ከፍተኛ ክህሎት ያላቸው ወይም ደግሞ ብቃት ያላቸው ተማሪዎች ሲኖሩና ይህንን ምርምር እንዲያካሂዱ በመንግስት የምርምር ግብዓቶች ሲኖሩና ይህንን የሚፈቅድ የአስተዳደርና የአመራር መስመር ሲኖር ነው እና ይሄ ጉባኤ እነዚህን ዩኒቨርሲቲዎች መፍ እንዴት እንደሚቻል የፖሊሲ ሀሳብ እንዲያቀርብ የተዘጋጀ ጉባኤ ነው። አካዳሚው የምርምር ዩኒቨርሲቲዎቹን መፍጠር የሚቻልባቸውን ብልሃቶች የፖሊሲ ምክር ሀሳብ አድርጎ ለመንግስት ከማቅረብ በተረፈም ሀሳቡ ተጨባጭ እውነታ እንዲሆንም ወደፊት ሊያደርጋቸው ያቀዳቸውን የአካዳሚው ዋና ዳይሬክተር ይዘረዝራሉ። አካዳሚው አሁን ከዚህ ጉባኤ ላይ የሚወጡትን የውሳኔ ሀሳቦች እየያዘ በተለይ ደግሞ አንዳንዶቹን ለተለያዩ ተቋማት እያቀረበ ተግባራዊ እንዲሆኑ ጥረት ያደርጋል። ለምሳሌ በተለያዩ ዩኒቨርስቲዎች ላይ የምርምር ዩኒቨርስቲዎችን እንዴት መፍጠር ይቻላል በሚል የተለያዩ ጉባኤዎችን፣ ውይይቶችን አካደሚው አድርጓል። በሰፊውም ያደርጋል። እንግዲህ በመሰረተ ሀሳቡ እነዚህ ነገሮችን ህብረተሰቡ፣ ዩኒቨርስቲዎች እየተረዱ ሲሄዱ ነው ወደዛ እየቀረብን የምንሄደው እና በመጀመሪያ የምርምር ዩኒቨርሲቲ ማለት ምንድን ነው? ምን ግብዓት ይጠይቃል? እንዴት ነው ሊፈጠር የሚችለው? ሁሉስ ዩኒቨርሲቲ ነው ወይ የምርምር ዩኒቨርሲቲ የሚሆነው? እንደሚታወቀው መንግስት፣ ከፍተኛ የሆነ የሰው ኃይል ያስፈልገዋል። አሁን መንግስትም ሳይሆን አገር፣ አሁን ለተዘረጋው የእድገት መስክ ከፍተኛ የሆነ የሰው ኃይል ያስፈልገዋል። ዩኒቨርሲቲዎች ይህን የሰው ኃይል ማፍራት አለባቸው። ነገር ግን ደግሞ ጥቂት ዩኒቨርሲቲዎች በተለይ እውቀት ማመንጨትን ትኩረት አድርገው የሚሰሩ ዩኒቨርሲቲዎች ሊኖሩ ይገባል። እነዚህን እንዴት አድርገን ነው ማቋቋምና መፍጠር የምንችለው የሚሉትን ጉዳዮች በየዩኒቨርሲቲዎቹ በየመንግስት ተቋማት አካዳሚው እየሄደ ውይይት በማድረግ ግንዛቤው እንዲኖር ወደ ፖሊሲ እንዲሰርጽና ተግባራዊ እንዲሆኑ ማገዝ ነው። ይሄ ነው እንግዲህ ሊሰራ የሚችለው አካዳሚ በዚህ ለሁለት ቀናት በሚቆየው ጉባኤ ላይ ከሁለት መቶ በላይ ምሁራንና ፖሊሲ አውጪዎች እንደተገኙ የአካዳሚው የጽሁፍ መግለጫ ያስረዳል። በጉባኤው ላይ በተጋባዥ ምሁራን 11 ያህል ጥናታዊ ጽሑፎች ቀርበው ውይይት እንደሚካሄድባቸውም ታውቋል። የኢትዮጵያ ሳይንስ አካዳሚ ከተለያዩ የእውቀት መስኮች በተውጣጡ 49 ኢትዮጵያውያን ምሁራን በ2002 ዓ ም የተመሠረተ ሲሆን በ2005 ዓ ም ራሱን የቻለ ተቋም ሆኖ በአዋጅ ተቋቁመዋል። በአሁኑ ጊዜ የአካዳሚው መደበኛ አባላት ቁጥር 106 የደረሰ ሲሆን 34 ተባባሪና አንድ የክብር አባል አሉት። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩና መጨረሻው ትንታኔ እናልፋለን። እስላማዊ መንግሥት ነኝ የሚለውን ነውጠኛ ቡድን ለማሸነፍ በዩናይትድ ስቴትስ የሚመራው ጥረት ዋና ምሽጎቹ ባሉበት በኢራቅና በሶሪያ ውጤት እያሳየ መምጣቱ በአንዳንዶች ዘንድ አሸባሪው ቡድን ተስፋ እየቆረተ መጥቷል፣ የሚል ግምት አሳድረዋል። ሽብር ተከላካይ ባለስልጣናት ግን እውነታው ይህ አይደለም፣ እንዲያውም በቅርቡ ያደረሳቸው የሽብር ጥቃቶች በከፊል የቡድኑን ቀስ በቀስ እያደገ መምጣት የሚያመለክት ነው ሲሉ ያስጠነቅቃሉ። የአሜሪካ ድምፁ የብሔራዊ ጸጥታ ጉዳዮች ዘጋቢ ጄፍ ሰልድን ተከታዩን አድርሷል። ሰሎሞን ክፍሌ ያቀርበዋል። የፓሪሱ ጥቃቶች ቁስል በምዕራቡ ዓለም ገና ትኩስ ነው፣ አልጠገገም። ሐዘኑ ወዲያው በፍርሃትና የጸጥታ ጥበቃውን በማጠናከር ተለውጧል አሁን ያለው ትክክለኛ ሁኔታ ይህን ይመስላል ሲሉ ያስጠነቅቃሉ የወቅቱና የቀድሞ የደህንነት ጥበቃ መሥሪያ ቤት ባለሥልጣናት ጄምስ ዎዝሊ ቀድሞ የሲአይኤ ዳይሬክተር ናቸው ጦርነቱን ገና አሁን መጀመራችን ነው አይሲስ ወደፊት ለብዙ ጊዜ አብሮን የሚቆይ ይመስለኛል የቡድኑ ዋና ምሽግ ቢወድም ወይም መሪያቸው ቢያዝና ቢገደል እንኳ እንቅስቃሴው የሚቀጥል ይመስለኛል። ሽብር ተከላካይ ባለሥልጣናት በበኩላቸው እስላማዊው መንግሥት በፓሪስና ግብፅ ውስጥ ደግሞ በሩሲያው አውሮፕላን ላይ ያደረሷቸው ጥቃቶች ቢመታ እንኳ ቶሎ ማገገም እንደሚችል ለማሳየት ተጠቅሞበታል ይላሉ። የአይሲስ ኃይሎች እንደ እውነቱ ከሆነ ኢራቅ ውስጥ ቀስ በቀስ ነገር ግን በእርግጠኝነት እየተሸነፉ ናቸው ሲሉም ያስረዳሉ። ኮሎኔል ስቲቭ ዋረን። ሌሎች ሁኔታዎችንም ተመልክተናል። ለምሳሌ በፍተሻ ኬላዎች ላይ ይመደቡ የነበሩ ወታደሮች ቁጥር በአሁኑ ጊዜ በጣም ቀንሶ ይታያል። ይህ የሚያመለክተው ዛሬ በአይሲል ምድር ሁኔታዎች እንደ ቀድሞ ለቡድኑ የተመቻቸው አለመሆናቸውን ነው። ያም ሆኖ ግን ዋሽንግተን አሁንም ነገሮችን የምትመለከተው በጥንቃቄ ነው። ባለሥልጣናቱ ምንም እንኳ ዛሬ ዩናይትድ ስቴትስን ሊያሰጋ የሚችል አስተማማኝ ነገር የለም ቢሉም የሀገር ውስጥ የጸጥታ ጥበቃዋን አጠናክራለች። ሙቢን ሼክ ቀድሞ በሽብር ተከላካይ ኃይል ውስጥ ሰርተዋል። የሚያስፈራው እስላማዊ መንግሥት ነኝ የሚለው ቡድን በተፈጥሮ አድርባይ መሆኑና የጥቃት ስልቱን የመለዋወጥ ችሎታ ያለው መሆኑ ነው ይላሉ ስ ስቴፕት አይሲል ሰዎችን አሰልጥኖ ተመልሰው ወደ አገራቸው በመሄድ ትእዛዝ ሲሰጣቸው ጥቃት እንዲያደርሱ የማድረግ ዕቅድ ነበረው። ይሄ ደግሞ የስልት ለውጥ አይደለም። በትክክል ቀድሞኑ ለማድረግ የገቡትን ቃል እየፈጸሙ ነው ያሉት የዩናይትድ ስቴትስ የሽብር ተከላካይ ባለሥልጣናት ለአሜሪካ ድምፅ እንደተናገሩት አይሲል በውስጡ ለውጥ አካሂዷል። አካባቢን በመቆጣጠር ተከታዮቹን የራሴ ግዛት በሚላቸው ቦታዎች ከማስፈር ይልቅ እዚያው ራሱ ምድር ላይ ሆኖ ሳይንቀሳቀስ በሩቅ ጥቃት የማድረስ ችሎታውን ማሳየት፣ በዚያም በዓለማችን የላቀ ዕውቀት ያለው ጅሀዳዊ ድርጅት መሆኑን ለማሳየት ይጥራል። ይህ በእንዲህ እንዳለ አልቃይዳና አይሲል ለሶማሊያው አገር በቀል ጅሃዳዊ እንቅስቃሴ ለአልሻባብ ፈጥኖ መጥፋት ምክንያት ሊሆን ይችላል በተባለ ጦርነት መጠመዳቸው ይነገራል። በኢራቅ የእስላማዊ መንግሥት እንቅስቃሴና አይሲል የምልመላ ቪዲዮዎችን ለተዋጊዎቻቸው በተደጋጋሚ እያሳዩ በሶማሊያ የሚገኙ ወጣት አባላትን እንዲቀላቀሉ እየሰበኩ ነው። የቅስቀሳ ዘመቻው በቅርቡ ፍሬ አፍርቶ ሁለት ከፍተኛ የአልሻባብ ጦር መሪዎች ከዓለም አቀፉ የሽብር መረብ ጋር ለመስራት ቃል ገብተዋል። የሶማሊያው ፕሬዚደንት ሐሰን ሼክ ማህሙድ ስለዚሁ አንስተው ሲናገሩ የሁለቱ ሰዎች መክዳት የሚያመለክተው አልሻባብ ወዴት እንደሚሄድ የተሳነው መሆኑን ነው ብለዋል። በለንደን የመካከለኛው ምስራቅ ጉዳዮች ባለሙያ ማይክል ስቴፈንስ ለቪኦኤ እንደተናገሩት ደግሞ ለአይሲል ግን የሁለቱ ሰዎች አልሻባብን ከልተው አልቃይዳን መቀላቀላቸው ከፍተኛ ደስታን ይፈጥራል። ምክንያቱም አልቃይዳ ዋናው የዓለሙ የሽብር መረብ መሆኑን ያሳያልና ነው ያሉት። በአፍሪካ ሌላው የሽብር ቡድን የናይጄሪያው ቦኮ ሐራምም ባለፈው ዓመት መጋቢት ላይ ከአይሲል ጋር መቀላቀሉን ይፋ ማድረጉ ይታወሳል። ቦኮ ሐራም ከዚያን ጊዜ ጀምሮ ተዋጊዎቹን ወደ አይሲል ካምፕ እየላከ ያሰለጥናል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሜሪካውያን አድማጮች በዛሬ ዕለት ከቤተሰብ ከወዳጅ ዘመድ ጋር ሆነው ዓመታዊውን የምስጋና ቀን በማክበር ላይ ይገኛሉ። በዜናችንም እንደገለጥነው የአውሮፓውያኑ ህዳር ወር በገባ በአራተኛው ሐሙስ የሚውለው ይህ የምስጋና ቀን ወይም ታንክስጊቪንግ የመጪው አዲስ ዓመት መጀመሪያ ሰሞን በመሆኑም ድምቀቱ ከፍ ያለ ነው። አሉላ በዚህ ዙሪያ ላይ አንድ ዝግጅት እያጠናቀርክ ነው። በነገራችን ላይ እንኳን አደረሰ እንኳን አደረሰ አዲሱ እንኳን አብሮ አደረሰ ን እንግዲህ ወደ ዝግጅት እናልፋለን። እንዳልነው ቅድም አድማጮች ዛሬ ዕለቱ በዚህ በዩናይትድ ስቴትስ የምስጋና ቀን ታንክስ ጊቪን በመባል የሚታወቅለት ነው እየተከበረ ይገኛል። አሉላ፣ ወደ ዝግጅት ንለፍ። አመሰግናለሁ አዲሱ። በታሪክ ብዙ ዓመታት ወደኋላ የሚጓዘው ይህ ታላቅ ክብረ በዓል አጀማመሩ ለየት ያለ ገጽታ ይኑረው እንጂ የአገሬው ተወላጆች ብቻ ሳይሆኑ ዩናይትድ ስቴትስን አገራቸው ያደረጉ አያሌ የሚሊዮኖችም የራሳቸው ጭምር ካደረጓቸው ተወዳጅ ባህሎች ውስጥ አንዱ ሆኗል። ይህንም በዓል ለአመታት ከቤተሰባቸው አባላት ሌላ በተጨማሪ ማለት ነው፣ ከቅርብ ወዳጆቻቸውና ጓደኞቻቸው ቤተሰቦች ጋር በጋራ በማክበር ልማዳቸው ያደረጉ የአንድ ቤተሰብ አባላት ባልና ሚስት ጋብዘናል። በእነሱ ነው እንግዲህ ወጋችን ምሽቱን አብረን የምንዘልቀው። መልካም ወይዘሮ ዘነበወርቅ ተክሎ፣ ዶክተር ጉልላት ገበየው እንኳን ለምስጋናው ቀን አደረሳችሁ። በቅድሚያ እንኳን አብሮ አደረሰን፣ እንኳን አብሮ አደረሰን። አመሰግናለሁ። ዛሬ እንግዲህ በዚህ በዩናይት ስቴትስ ታንክስ ጊቪንግ በመባል የሚታወቀው የምስጋና ቀን ቤተሰቦች የተሰባስበው የሚያከብሩበት አሜሪካውያን የተለየ ቦታ የሚሰጡት በዓል እንደሆነ ይታወቃል። በሮማ ሲኖሩ እንደሚባለው እናንተ ጋም ባህሉ ስር የሰደደ ከራሳችሁ ቤተሰብም አልፎ ብዙዎችን የሚያካትት ይመስለኛል። እስኪ አጫውቱን በዓመታት ውስጥ የቤተሰብ ሕይወታችሁ ይሄን የምስጋና ቀን እንዴት ነው የምታከብሩት? ጉልላት ጀምር። አመሰግናለሁ አሉላ። አዎ እንዳልከው ሮማ ስትኖር እንደ ሮማኖች መሆን ስለሚያስፈልግ የዚህን ሀገር ካልቸሩን እየተከተልን እናከብራለን። ልጆቻችን በተለይ እዚህ ሀገር ተወልደው ስላደጉ ያው የዚህ ሀገር ልጆች ስለሆኑ እነሱም ካልቸሩን እንዲከተሉት አብረን እንግዲህ እናደርጋለን እና እንዳልከው የምናደርገው አክብሮት የእኛ ቤተሰብ ብቻ ሳይሆን በአካባቢያችን ያሉ ጓደኞቻችንም ተሰባስበን ከእነሱ ጋር ነው የምናከብረው እና እነኝህ ጓደኞቻችን ልክ የኛው አይነት ባክግራውንድ ስላላቸው ልጆቻችንም አብረን ያሳደግ ነው እና ወንድምና እህት እንደ ማለት ናቸው። አንድ ላይ እንደ ትልቅ ቤተሰብ ብለን ነው አክቹዋል የምናየው። ስናከብር በጣም ብዙ ቆይተናል። ሄት ብዬ እንደምጀምርል ምን ያህል አመቱ ነው እንደው ዘመኑ ትዝ ሎታል መቼ እንደሆነ የመጀመሪያውን የምስጋና ቀን በጋራ ያከበራችሁበት ጊዜ? በጣም ቆይቷል። ይህንን ቀን ስናከብር አክቹዋሊ ከልጆችም ከመወለዳቸው በፊት ጀምረን ነው። ለነገሩ እንግዲህ አጀማመራችን ወደ አስራ ዘጠኝ መቶ ሰማኒያ አራት እንደ ፈረንጆች አቆጣጠር በዛ አካባቢ ነው የጀመር ነው። ስንጀምር ተማሪዎች እያለን እዚህ ስለዚህ ቀን እናውቃለን። አንዳንድ ጓደኞቻችንም ቤት ሄደን አይተናል። ግን እንደ ቤተሰብ ቁጭ ብለን በራሳችን ስናከብር አይንክ የመጀመሪያው እንደሱ ይመስለኛል። ከሰላሳ አመታት በላይ የቆየ የቤተሰብ ታሪክ ያደረጋችሁት ነው ትልቅ ቤተሰብ ብለዋል ዶክተር ጉልላት ምን ያህል ቤተሰቦች ናችሁ? ጓደኛሞች የነበራችሁ ልጆች አፍርታችሁ ልጆቻችሁን በአገሩ ባህልና ደንብ መሰረት የምታሳድጉበት ወግ በደንብ እንዳደረጃችሁት ነው የተረዳሁት። ምን ያህል ቤተሰቦች ናችሁ ተቀራርባችሁ በዚህ ልማድ የምትሳተፉት? አሁን ከስድስት ቤተሰብ በላይ ነው ያለ ነው። መጀመሪያ ላይ ስንጀምር ሶስት ቤተሰብ ነበርን። ከዛ የተለያዩ ቤተሰቦች እንደዚህ ጓደኞች እየተጨመሩ አሁን ከስድስት በላይ ነው ያለ ነው። በዚህ አመት ለምሳሌ እንግዲህ ጠቅላላ ኤክስፔክት የምናደርገው ሰው ወደ ሰላሳ አምስት የሚሆን ነው። ግሩም ወደ ወይዘሮ ዘነበ ወርቅ ልሻገር። ስለ ባህልና ወጉ ዶክተር ጉልላት በመጠኑ አንስተዋል። እስኪ የጓዳውን ባህልና ወግ የምንጨምር። በኢትዮጵያ ባህል ለትንሣኤ ዶሮ እንደሚደረገው ለዚህ ልዩ የምስጋና ቀን በዓል ደግሞ ተርኪ የምትባለዋ የወፍ ዝርያ ናት፣ ትልቁ የባህሉ አድማቂ። ሌሎች አብረው የሚቀመሙ በቤት ውስጥ የሚሰሩ ጣፋጭ ነገሮች የሚቀርቡባቸው የሚቀመምበት መንገድ ራሱን የቻለ ልማድ ነውና እስኪ ያጫውቱን። እርስ የሚገርምህ ነገር ስንጀምረው አጀማመራችን ታንክስ ጊቪንግ ለማክበር ሳይሆን ጉልላት ከመስሪያ ቤቱ ቦነሶች ምናምን የሚሰጡ ነገሮች ስለነበሩ አንደኛው ተርኪ ይሰጧቸው ነበርና እና ተርኪውን ይዞ ሲመጣ እኛ ምንም ገና እዚህ ሀገር መተን ስለሆነ ምን እንደምናደርጋትም አናውቅ ነበር። የመጀመሪያው አመት በቃ ምንም እንደምናደርግ ስናወጣ ስናወርድ ተበላሽታ ጣልናት። የሚቀጥለው አመት ላይ አንድ የኔ ታላቅ እህት አምሳለ ተክሉ ትባላለች። እሷ ከቁር አሜሪካን ቤተሰቦች ጋር ብዙ ኖራ ስለነበረ ባህሉንም ስለምታውቀው እሷም የረዳችን ተርኪዋን መቀቀል ጀመርን እና ከጓደኞቻችን ጋር በልማድ በታንክስ በታንክስጊቪኝም ሳይሆን በሌላም እንገናኝ ስለነበረ በቃ ይህንን ለምን ተርኪዋን አንጠቀምባት እና እንሰባሰብባት ብለን እንደዛ ነው ትራዲሽኑን በታንክስጊቪኝ የጀመር ነው። እዚህ ላይ መጨመር በሁለተኛው ዓመት ላይ ተርኪዋን ተሰርታ ግን ብዙ ጊዜ ያበሻ ምግብ እናደርጋለን እና ያበሻ ምግብ እንግዲህ ዶሮ ወጥ፣ ክትፎ፣ ምናምን በቃ ልዩ ልዩ አይነት ምግብ አድርገን ተርኪዋ መካከል ተቀምጣ በመጀመሪያው አመት ተርኪዋን ማንም የሚነቃጠል እና በቃ ሰው ሁሉ እንጀራ በወቱን በልቶ ተሰላበተ። ተርኪዋን በቃ ምንም አት እና ዝምላኮች ብላ ቀረች። ዘነወርቅ ሶስተኛው አመት ላይ በቃ ነገሩ ገባን እና ሁለተኛ ይህንን ነገር አንደባልቅም የፈረንጁን ባህል ለማስለመድ ከፈለግን ያበሻው ምግብ መቅረት አለበት እና ልክ የዚህን ሀገር ባህል የሚያደርጉትን ነገር በሙሉ ማድረግ አለብን ብለን ያበሻው ምግብ አወጣ ነው። ከምግብ ሊስት ውስጥ እሱ ከወጣ በኋላ ተርኪውና ያው ብዙ የተከተልነው ትንሽ በጥቁር አሜሪካኖችና ና በነጮች መካከል ያለ ልዩነት አለ የምግብ አሰራር እና የጥቁር አሜሪካኖቹን የያዘ እሱን ሊስት አድርገን እንዳልኩ እህቴ እዛ ፋሚሊ ውስጥ ኖራ ስለምታቅ ስለነበረ እሷም እየረዳችን እሱን መስራት ጀመረን ማለት ነው። እና የእኛንም ሀገር የእኛን እውቀትና ይሄ አቀማመሙን ኢትዮጵያኖቹ በሚወዱት አይነት እያደረግን መስራት ጀመርን። ይሄ ሁሉ ሲሆን ልጆቹ ገና አልተወለዱም። ወዲያው መወለድ ሲጀምሩ ደግሞ እነሱ ደግሞ ለምግብ እንትን ሲሉ፣ በቃ ለእነሱም የዚህ ነገር አንድ ካልቸርን እስቲ ይማሩ ሁሉን ነገር የምናደርገው በራሳችን ካልቸር ብቻ ስለሆነ የዚህንም ሀገር ካልቸርን አድርግ የሚል ሀሳብ ስለመጣብን በቃ ስትሪክትሊ የዚህ ሀገር ብቻ እንዲሆን እዚህ ሀገር አሜሪካኖቹ በሚያከብሩት ሁኔታ እናድርገው ምናምን በሚል እንደዛ ነው የምናደርገው እና በጣም ጓደኞቻችንም እየለመዱት ጣሙን በፊት አንበላም የሚሉ የነበረው በኋላ እንደውም በጣም እየወደዱት እየወደዱት አይነት እየጨመርን የአይነቱን መጠን እንግዲህ ብዙ አይነት ነው የሚሰራው። በታንክስ ጊቪንግ እንደምታውቀው እንደው ለማጓጓጥ ጣልቃ ልግባ ነው ወይዘሮ ዘነበ ወርቅ። እንደው አሁን የራት ሰዓት ገና አልደረሰም። እኩለ ቀን ላይ ነው እየተወያየን ያለ ነው። ኋላ ላይ ራት ከሚቀርበው አድማጮቻችን፣ እንደው በጥሩ ስሜትም እንዲያስቡት ምን እንደሚመስልም እግረ መንገዱን ለአድማጮች ለማሳየት እንደው ለማስተዋወቅ ያህል እስኪ ምን አይነት ምግቦች ነው ያለው? ለምሳሌ ያቺ ተርኪዋ ያው በጣም በጣም አምራ መካከል ላይ ትቀመጣለች። የቀሩት ይሄ የአበሻ የሚመስል ኮለር ግሬንስ እሱ ከስጋ ጋር የተቀቀለ፣ ከዛ ፖቴቶች አሉ፣ ማካሮኒን ቺዝ አለ፣ እንደ ሚትሎፍ አይነት የሚባሉ ምግቦች እነሱ ኮርን ብሬድ ብዙ ናቸው በጣም የሚሰሩትና እኔ ቢጉልላ ደግሞ ማሽ ፖቴቶ የተፈጨ ድንች የተዳጠ ድንች እንደ ማለት ነው። አዎ፣ ግን በጣም ተቀምሞ ስለሆነ የሚቀርበው በጣም በሚያምር ሁኔታ ነው ዴኮሬት ተደርጎ በየዓመቱ እያሻሻል ሞር አዳዲስ የምግብ አሰራር ዘዴ እየተማርን እየጨመርን እያሳመርነው እና ትልቅ ሰፋ ባለ መንገዱ ነው የሚቀርበው። እንግዲህ ከዛ ውስጥ እንግዲህ ያልጠቀስኳቸው ደግሞ አንዳንድ ምግቦችም አሉ ያልተነሱ፣ ግን እንደዛ ነው የሚሆነውና ሰው በጣም በናፍቆት ነው የሚጠብቀው። እንግዲህ ከሌሎቹ ጥያቄዎች ጋራ ደግሞ ሌሎችን እንመለከታለን። ከመዝጋት በፊት ግን ሌላ አንድ ነገር ለማለት የምወደው ሁላችንም እንድናስብ። ስለዚህ የምስጋና ቀን በሚደረግበት ጊዜ ሁላችንም ማሰብ ያለብን የመጀመሪያው የምስጋና ቀን ተብሎ የተደረገው እንግዲህ እዚህ ሀገር ሴትል ባደረጉት በፒልግሪምስ እና አካባቢያ በነበሩ በኔቲቭ አሜሪካንስ በእነሱ መካከል የተደረገ ዲነር ነው። ሲወርድ ሲዋረድ የመጣው የምናየው ኔቲቭ አሜሪካኖቹ ታሪክ ብዙ አይሰማም እና እነሱም መረሳት እንደሌለባቸው እሱን ለማስታወስ ነው። ታንክ ዩ ሶ መች አላህ። ሃፒ አድማጮቻችን ቀደም ብላችሁ የሰማችሁት ከዶክተር ጉልላት ገበየሁና ወይዘሮ ዘንበወርቅ ተክሉ ጋር ያደረግነውን የበአሉን አከባበር ሁኔታ የተመለከተ ነው ይሄ ደጋግሞ የመጣው ደጋግማችሁ በመሀል የሰማችሁት ድምጽ ሙሉን ከምስጋና ይጀምራል ሙሉን እንሰማለን ቃለ ምልልሳችን አለ ታዲያ ከዶክተር ጉልላት ገበየሁና ወይዘሮ ዘንበወርቅ ተክሉ ጋር በአሉን አስመልክቶ ያደረግነው ወግ ሰፋ ያለ ነበርና በድረገጻችን ላይ ሙሉን ታገኛላችሁ አሁን ወደ ቀጣዩ እንግዳዬ በውይይታቸው እነሱ ደጋግመው ያነሱት ተስፋዬ ንጉሴ እናልፋለን። እንኳን አደረሰ ተስፋዬ፣ መልካም የምስጋና ቀን። የአንጋፋ ጋዜጠኛ ልጅ በተራህ ጋዜጠኝነት ትምህርት ተከታትለህ በውቁ የኮሎምቢያ ዩኒቨርሲቲ ጋዜጠኝነትን አጥንተሃል። የአባትህን ፈለግ ተከትለህ ጋዜጠኛም ሆነሃለና የስፖርቱ ቴሌቪዥን ኔትወርክ ኢኤስፒኤን ባልደረባ ሆናል። እስኪ በስራህን ጀምር ተስፋዬ፣ በመጠኗ አጫውተን ወደ በዓሉ ከመዝለቃችን ወደ ዋናው ጉዳይ ከሜዳችን በፊት ተስፋዬ፣ መጀመሪያ እንዳልኩት አሉላ አመሰግናለሁ፣ አንተንም እንኳን አደረሰ ብሏል። አሁን እየተናገረ ያለው ለኢኤስፒኤንኤ ዳት ካም እና የሴቶች ስፖርት ክፍል ለሆነው ኤስፒደብሊዩ ቪዲዮዎችን እሰራለሁ። ለሁለቱም ክፍሎች ቪዲዮዎችን ከመቅረጽ እስከ ያለቁትን ማምረት ድረስ እሰራለሁ። ወደ ተለያዩ የስፖርት መድረኮች እየሄድኩ የቪዲዮ ይዘቶችን አዘጋጃለሁ። ተስፋዬ ብዙ ቤተሰቦች አንድ ላይ ሆናችሁ በጋራ በዓሉን እንደምታከብሩ ቀደም ብዬ ያወያዩዋቸው ዶክተር ጉልላትና ወይዘሮ ዘነበ ወርቅ ዘመዶች ያጫውተውኛል የታንክስጊቪንግ አይረሴ ወይም ተወዳጅ ትውስታ አለ ምንድን ነው ስለ በዓሉ ታንክስጊቪንግ የምትወደውስ ምንድን ነው በጣም ደስ የሚለኝ ትውስታዬ ቤተሰቤን ሁሉ በአንድ ጣሪያ ስር ሳገኝ ነው። ሁላችንም ጤነኛ ሆነን በሕይወት ኖረን አብረን ሆነን እናከብረዋለን። የሁሉም ነገር ማዕከል የሆነውና የሚያስደስተኝ ይሄው ነው። ሁሉም ሲሳሳቅ ማየት፣ ያለፍንባቸውን ፈተናዎች ሁሉ አንስተን መነጋገር ከቤተሰብ ጋር መሆን የምስጋና ቀን እጅግ ተወዳጁ ጉዳይ ነው ለኔ። እስኪ በጀመርከው መንገድ እንቀጥልና ስለ ስብስባችሁ ቀደም ብለው ዶክተር ጉላትና ወይዘሮ ዘነበ ወርቅ የአዋቂዎቹን ጨምሮ ጎላ አድርገው ስለነገሩን ለእናንተስ ምንድን ነበር? እስኪ ተሰባስባችሁ የምታከብሩበት የነበረበትን ሁኔታ ስለ እናንተ ንገረኝ። የወላጆቼ ጓደኞችና ልጆች የእኔን ወላጆች አጎቴና ክስቴ እያሉ ነው የሚጠሯቸው። የእነርሱ ልጆች ደግሞ የእኔ ዘመዶች ሆኑ ማለት ነው እና ለእኔ እነርሱ እንደ ወንድምና እንደ እህት ናቸው። እኔ ሁልጊዜ እንደ ዘመዶቼ አድርጌ ስለ እነርሱ ስለምናገር ሰዎች ሲጠይቁኝ ሁሉንም ታሪክ ማስረዳት አለብኝ። በማን በኩል ነው ዝምድናችሁ በአባትህ ነው ወይስ በእናት ይሉኛል። ነገሩን ሳስረዳቸው አንዳንዶቹ ይገባቸዋል፣ አንዱ አንዶቹ አይገባቸውም። ለእኔ ግን ሌሎች አልገባቸውም። እነዚህ ግን ዘመዶቼ፣ ወንድሞቼና እህቶቼ ማስታወስ ከሁሉም የህፃነት ዕድሜ አንስቶ አብረን ነው ያሳለፍነው። ስንጫወት፣ ስንማማር ነው አብረን ያደግነው፣ አብረን ነው የተማርነው። ስንበላም ስንሳሳቅም ስንላቀስም ሁሉንም አብረን ነው ስናደርግ የነበረው። በጎም ሆነ ክፉውን እንደ ማንኛውም ቤተሰብ ሁሉ አብረን በጋራ ነው ያሳለፍነው። መልካም እንግዲህ፣ ይሄ ረጅም ዓመታት የዘለቀ ልማድና ባህላችሁ ነው። የምስጋናውን ቀን የምታከብሩበትም ሆነ በቤተሰብ ስሜት የምትከታተሉበትን ሁኔታን ነው ያጫወትከን። ታዲያ ዛሬ ምን ታመሰግናለህ? አየህ እኔ ምስጋናዬን የማቀርብበት ጉዳይ ለእኔ ልዩ ነገር ግን ደግሞ ቀላል ነው። ቤተሰቦቼ ሁሉ አሉ፣ ሁላችንም እንዋደዳለን። እኔም ሁላችንም ጤነኞች ነን ማለት ይቻላል። ሁላችንም በሕይወት አለን፣ አብረን ነን። ስለዚህ እግዚአብሔር እናመሰግናለሁ። የሚወዱኝ ሰዎች ስላሉኝ፣ ምንም ይሁን ምን ከእኔ ጋር ያሉ ሰዎች ስላሉኝ አመሰግነዋለሁ። እግዚአብሔር ይመስገን። እኔም በጣም አመሰግናለሁ ተስፋዬ ንጉሴ መንገሻ ነበር የእሱን ወገን እንደ ወጣቶቹ ከዕድሜ ኩዮቹ ጋር የሚከታተሉበትን ጭምር ያጫወተን ዶክተር ጎላት ገበየውና ወይዘሮ ዘነበወርቅንም እንዲሁ ለጊዜያቸው እናመሰግናለን በዓሉን ለምታከብሩ ሌሎቻችሁ ሁሉ መልካም የምስጋና ቀን አዲስ ወደ አንተ ብዞር ይሻላል አሁን ምስጢሩን አወጣኸው ግን ተስፋዬ ንጉሰ መንገሻ የባልደረባችን ልጅ መሆኑን የጋዜጠኛ ልጅ ስትል ማን ሆን እያልክ እየፈለክ ነበር። የሰዓት ጉዳይ እያሳሰበችን ነው። ብርሃን ባጭሩ፣ ግን አዲሱ በዓሉን ታያከብራለህ? ምናልባትም ከእንግዶቻችን የሚቀራረብ ልማዳ አለህ እና ባጭሩ ንገረኝ። ሁለት ነገር ልንገር። እኛ 11 ቤተሰብ ሆነን 35 የቤተሰብ አባላት የቤተሰብ ማህበር አለን። ዛሬ አንድ ላይ ነው የምናከብረው። ሌላው ትልቅ ደስ ያለኝ ዶክተር ጉልላትና ባለቤቱ የመጀመሪያዋን ተርኪ እንደ ፕሬዝዳንቶች እንደ አሜሪካ ፕሬዚዳንቶች ነጻ ወጣት ምሕረት አድርገውላታል። በጣም ደስታ ላይ እሱን ስሰማ ልክ ነው። መልካም አድማጮች ወደ ሳምንታዊው ሌላ ቅንብር ነው የምንሻገረው። ሳይንስና የተፈጥሮ አካባቢ በሰለሞን አባተ። የተጠናቀቀ ያለው የአውሮፓው 2015 ዓመት በተመዘገበው የዓለማችን ታሪክ ውስጥ እጅግ ሞቃቱ ዓመት ሆኖ ሊያልፍ እንደሚችል የሚጠቁሙ መረጃዎች እየወጡ ነው። የዓለም የሙቀት መጠን የኢንዱስትሪው ዘመን ከመባቱ በፊት ከነበረው ጊዜ በአንድ ዲግሪ ሴልሽየስ መጨመሩን የዓለም ሚቴዎሮሎጂ ድርጅት ዋና ጸሐፊ ሚሸል ያራውድ ለቪኦኤ ተናግረዋል። ይህ ከባድ ስጋት የሚያመጣ ጉዳይ ነው። ምንም ያህል መጠን ያለው ይሁን የተቃጠለ ጋዝ ወደ ከባቢው አየር ከገባ እዚያው ለብዙ ጊዜ ይቆያል። ከአስሮች እስከ መቶዎች ዓመታት ሊቀመጥ ይችላል። ስለዚህ የጊዜ ጉዳይ ሲነሳ ያለንበት ሁኔታ የሚያበረታታ አይደለም። የዓለማችን ቋሚ የሙቀት መጠን በአንድ ዲግሪ ሴልሽየስ መጨመሩ በዓለም አጠቃላይ ግለትና ከውቅያኖሱ ውሃ መሞቅ ጋር በተያያዘው የኤልኒኞ ክስተት ምክንያት መሆኑን የዓለሙ የሚቴዎሮሎጂ ድርጅት ኃላፊ ገልጸዋል። ይህ የአሁኑ የድርጅቱ ሪፖርት የወጣው የዓለም አየር ንብረት ጉባኤ ፓሪስ ላይ ሊሰበሰብ ጥቂት ቀናት ሲቀሩት ነው። ፓሪስ ላይ ሰሞኑን የሚቀመጠውና ለሁለት ሳምንታት የሚዘልቀው የዓለም የአየር ንብረት ጉባኤ መድረስ የሚቻልባቸውን ግቦች ያለሙ የተጨበጡ እቅዶችን ማውጣት እንዳለበት በጉጉት እየተጠበቀ ነው። እነዚህ ግቦች የዛሬ 10 ዓመት በ2018 ዓመተ ምህረት ማለት ነው፣ አካባቢያችንን እየበከለ ያለው የተቃጠለ ጋዝ ልቀት መጠን ከዛሬው በእጅጉ የቀነሰ መሆኑን የሚያረጋግጡ መሆን አለባቸውም እየተባለ ነው። የሚጠበቀው ገዥ ስምምነት ቢፈረም ተግባራዊ ለማድረግ ምን ይጠበቅ ይሆን? የዩናይትድ ስቴትስ የተወካዮች ምክር ቤት አባልና በኮንግረሱ የምጣኔ ሀብትና የተፈጥሮ ሀብቶች ኮሚቴ ውስጥ እያገለገሉ ያሉት ዳን ቤየር ብርቱ ተስፋቸውን ተናግረዋል። የበካዮን ካርበን ጋዝ አሻራ ከአካባቢያችን ለማጥፋት በሚደረገው ጥረት ውስጥ ባለፉት ሰባት ዓመታት ዩናይትድ ስቴትስ ከማንም አገር የበለጠ አስተዋጽኦ አድርጋለች። ሌሎችም በዓለም ዙሪያ ያሉ አገሮች በብርቱ እየጣሩ ነው። እኔም ፓሪስ ላይ ከሚደረጉ ድርድሮች ፍሬ ያለው ውጤት ይገኛል የሚል እምነት አለኝ። ቻይናና ሕንድን የመሳሰሉ ግዙፍ የኒውክሊየር ዝቃጭ በካዮች እንኳ ዕቅዳቸውን ይዘው ለመቅረብ ፈቃደኞች ሆነዋል። ዛሬ ብርቱ ችግር ሆኖ እየተጋፋ ያለው በማደግ ላይ ያሉ ሀገሮች ዘላቂነት ያላቸውን ንጹሕ የኢነርጂ ምንጮች ለማልማት እንዲችሉ ለማገዝ የሚውል ገንዘብ ማግኘት ነው። የጆርጅ ሜሰን ዩኒቨርስቲ ፕሮፌሰር ሞና ሳርፋቲ መፍትሄ አዘል ሀሳብ አላቸው። The increase in solar panels, photovoltaic cells, has been tremendous. የፀሐይን ኃይል ሰብስበው ወደ መጠቀሚያ ኃይልነት መለወጥ የሚችሉት ምጣዶች ምርትና ስርጭት ባለፉት አስር ዓመታት ውስጥ ቀድሞ ባልታሰበ ከፍተኛ መጠን ጨምሯል። በአንዳንድ አካባቢዎች ዛሬ ኃይልን ከፀሐይ ማምረት ከሌሎች ምንጮች ከማግኘት ይበልጥ እየረከሰ ነው። ስለዚህም እንደ ፀሐይና ንፋስ የመሳሰሉት የኃይል ምንጮች እጅግ ዝቅተኛ በሆነ ዋጋ እንዲዳረሱ ማድረግ መቻል ይገባል። እንዲያም ሆኖ ግን ክፍተቱ እየጠበበ ቢሆንም ድሆቹ ሀገሮች ሙቀት አማቂ የሆኑትን በካይ ጋዞች ወደ አየር እንዳይለቁ ወይም እንዲቀንሱ ማድረግ ትልቅ እንቅፋት እንደተደቀነበት እየተሰማ ነው። ፈጣን መፍትሄ የሚገኝ እንደማይመስላቸው የተፈጥሮ ሀብቶች ጥበቃ ምክር ቤቱ አሊያ ሀግ ተናግረዋል። በማደግ ላይ ያሉት ሀገሮች በአየር ንብረት ለውጡ እጅግ በከፋ ሁኔታ የሚጎዱት ናቸው። በኢንዱስትሪ ከበለጸጉት ሀገሮች ድጋፍ ያስፈልጋቸዋል። የዛሬውን የዓለም ግለት እኮ ያመጡት ከሀብታሞቹ ሀገሮች ናቸውና። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እዚህ ዩናይትድ ስቴትስ ውስጥ እንደ አውሮፓ አቆጣጠር ዛሬ ህዳር 26 ቀን በየዓመቱ ታንክስጊቪንግ ማለት የምስጋና ቀን ተብሎ ሲከበር ይውላል። ይኸው በዓል የተጀመረው በ17ኛው ዓመት ዓመት የመጀመሪያዎቹ እንግሊዛውያን ሰፋሪዎች በሰሜን አሜሪካ በሰፈሩበት ወቅት ነው። አስከፊውን የክረምት ወራት ዘልቀው የመጀመሪያውን የተሳካ መኸር ካገኙ በኋላ ምስጋና ለማቅረብ ወሰኑ። ወቅቱ የበልግ ወራት በመሆኑ የአሜሪካዊ ምስጋና ዕለት የሚከበርበት ቀን ከብዙ ሌሎች ሀገሮችና ባህሎች ጋር ብዙ የጋራ ነገሮች አሉት። ለምሳሌ በቬትናምና በጋናም ተመሳሳይ በዓሎች አሉ። በምስጋናው ቀን አሜሪካውያን ቤተሰቦች ተሰባስበው ተርኬ የተባለችውን የዶሮ ዝርያ ከብዙ አጃቢ ምግቦች ጋር አዘጋጅተው እየተገባበዙ ይውላሉ። ተያይዞም የእግር ኳስ ጨዋታንና ሰልፎችን ያያሉ። እንደ አውሮፓ አቆጣጠር ሐምሌ አራት ቀን ዩናይትድ ስቴትስ ከብሪታንያ ነጻነቷን ያገኘችበት ዕለትና የምስጋናው ቀን በዩናይትድ ስቴትስ የሃይማኖት እምነት ፖለቲካዊ ዝንባሌና ዘር ሳይለይ ትልቅ ቦታ የሚሰጣቸው ብሔራዊ በዓላት ናቸው። ያለፈውንና የወደፊቱን ጉዳይ የሚጤንበትም ዕለት ነው። ዩናይትድ ስቴትስ በአሁኑ ወቅት በምስራቅ አውሮፓ በመካከለኛው ምስራቅና በምዕራብ አፍሪቃ ያሉትን ቀውሶች ለመፍታት በምትሞክርበት በአሁኑ ወቅት በመጪው ጥር ወር በሚጀመረው አዲስ ዓመት ስለሚጠብቁን ነገሮች በሰዎች አእምሮ መመላለሳቸው አይቀሬ ነው። ፕሬዚዳንት ኤብርሃም ሊንከን ታንክስ ጊቪንግ በኦፊሰል እንዲከበር የመጀመሪያውን አዋጅ ያወጡት የአሜሪካ የእርስ በርስ ጦርነት ሲካሄድ በነበረበት ወቅት ነው። አሜሪካውያን እንደ ቀድሞዎቹ ቅኝ ገዢ ዘሮቻቸው ሁሉ ብሩህ ተስፋ ይታያቸዋል። ዘመድ አዝማድ ተሰባስበው ዛሬም እንደ በፊቱ በኑሯቸው ስላገኙት በረከትም ሆነ በነጻ ሀገር መኖር ራሱ መጻኢው ጊዜ ስለሚሰጠው ተስፋ ምስጋና ሲያቀርቡ ውለዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ለምሽቱ የያዝነውን ዝግጅታችንም በዚሁ ማብቃታችን ነው። መልካም ምሽት እንመኛለን። የትግርኛ ክፍል ይቀጥላል። በእኛ በኩል መልካም የታንክስጊቪንግ ቀን። ደህና እምሹ፣ ደህና እደሩ።